ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የቅዳሜ ሚያዝያ 4 2006 ዓ ም ስርጭት ጀመረ። ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ደሳለኝ መኮንን ፕሮግራሙን ያቀናብራል። አሁን የሰዓቱን የዓለም ዜና እናስቀድም። ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። አፍቃሪ ሩሲያ ኃይሎች በምስራቃዊ ዩክሬን የመንግስት ህንፃዎችን ከቁጥጥራቸው ስር የማስገባቱን እንቅስቃሴ አጠናክረው እየገፉ ባለበት በአሁኑ ወቅት የክልሉ ፖሊስ አዛዥ ስልጣናቸውን በፈቃዳቸው መልቀቃቸውን ይፋ አደረጉ። በስሎኒያስክ የግዛቲቱ የውስጥ ጉዳዮች ሚኒስትር እንዳመለከቱት አንጋቾች በዚያ የሚገኝ አንድ የደህንነት ጽህፈት ቤት ህንጻም ተቆጣጥረዋል። ዛሬ መረዳ ላይ የታጠቁ ሚሊሻዎች የከተማይቱን ፖሊስ ጣቢያም መቆጣጠራቸው ተገልጠዋል። የአሜሪካ ድምፅ ከስፍራው እንደዘገበው አንጋቾቹ ቁጥር ከአራት መቶ በላይ የሚሆን የጦር መሳሪያ ወስደዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ደቻይ ቴዚያ በበኩላቸው ሩሲያ እርሳቸው ተንኳሽ ያሉትን እርምጃዋን እንድታቆም አሳስበዋል። ሩሲያ በበኩሏ ለሸማቂዎቹ ድጋፍ እየሰጠች ነው የሚለው ውንጀላ አስተባብላለች። የሶሪያ መንግስት ባደረሰው የመርዝ ጋዝ ጥቃት በአገሪቱ ማዕከላዊ ክፍል በሚገኙ መንደሮች በርካታ ሰዎች ከፍተኛ ጉዳት ደርሶባቸዋል ሲሉ አማጽያኑና የሰብአዊ መብት ድርጅቶች አስታወቁ። ለድንገቱ መንግስቱና አማጽያኑ እርስ በርስ እየተወነጃጀሉ ነው። የሶሪያው ብሔራዊ ጥምረትና የሶሪያው የሰብአዊ መብት ቃፊር በዛሬው ዕለት ይፋ ባደረጉት መግለጫ እንዳመለከቱት የሶሪያ መንግስት በትላንትናው ዕለት ከፋርዜታ ከተባለችው መንደር ላይ በለቀቀው የመርዝ ጋዝና በፈጸመው የአየር ድብደባ በርካታ ሰዎች የመቁሰል አደጋ ደርሶባቸዋል። የመንግስቱ ቴሌቪዥን ጣቢያ በፊናው ባሰራጨው ዘገባ በክፋር ዜታ መንደር ለተነሰነሰው የመርዝ ጋዝ ከአልቃይዳ ጋር ቁርኝት ያለውን የአልኑርሳ ግንባር ተጠያቂ አድርጎ በጥቃቱም ሁለት ሰዎች ተገድለዋል ሲል ዘግቧል። ይሁን እንጂ የሁለቱ ወገኖች የእርስ በእርስ ውንጀላ እስካሁን በገለልተኛ ወገን አልተረጋገጠም። ዩናይትድ ስቴትስ የጉዞ ቪዛ ብትከለከለውም ኢራን በ የተባበሩት መንግስታት ድርጅት አገሪቱን እንዲወክል ያጨችውን ዲፕሎማት በሌላ የማትተካ መሆኗን አስታወቀች። አንድ የኢራን ከፍተኛ የውጭ ጉዳይ ሚኒስትር ባለስልጣን ዛሬ እንዳመለከቱት ቴሄራን ሀሚድ አቡ ታሊብን የሚተካ ሌላ ሰዋት አትምርጥም። የቪዛ ፈቃድ እገዳውንም አገራቸው በመንግስታቱ ድርጅት የሕግ ሂደት ለማስፈጸም የምትገፋ መሆኗን ባለስልጣኑ ጨምረው አመልክተዋል። የዋይት ሀውስ ባለስልጣኖች በበኩላቸው ኢራን በተባበሩት መንግስታት ድርጅት መልክተኛዋ እንዲሆኑ ለምትሻው አዲሱ አምባሳደሯ ዋሽንግተን ቪዛ የማትፈቅድ መሆኗን ለመንግስታቱ ድርጅትም ሆነ ለኢራን ማሳወቃቸውን አስረድተዋል። የዩናይት ስቴትስ ባለስልጣናት የአቡ ታሌብን መመረጥ የሚቃወሙት እንደ አውሮፓውያን የዘመን አቆጣጠር በ1979 በቴራን የነበረው የአሜሪካ ኤምባሲ በኃይል በተያያዘበት ህገ ወጥ ምግባር ተሳትፈዋል በሚለው ውንጀላ ሳቢያ ነው። አቡታሌብ በጊዜው 52 አሜሪካውያንን ዲፕሎማቶች ለ444 ቀናት ያገቱት ሙስሊም የተባለው የተማሪዎች ቡድን አባል ናቸው። ሆኖም አቡ ታሊብ ውሱን የትርጉምና የድርድር አገልግሎቶችን ከመስጠት በስተቀር በእገታው አልተሳተፍኩም ሲሉ ማስተባበላቸው ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የገባበት ከተሰወረ ከአምስት ሳምንታት በላይ ያስቆጠረው የማሌዥያ የመንገደኞች ማመላለሻ አውሮፕላን ለማግኘት ረጅም ጊዜ ይወስዳል ሲሉ የአውስትራሊያው ጠቅላይ ሚኒስትር ቶኒ አቦት ተናገሩ። ጠቅላይ ሚኒስትሩ ለጋዜጠኞች በዛሬው እለት በሰጡት አስተያየት እንዳመለከቱት የፍለጋውን የሚያካልለው አካባቢ በእጅጉ ማጥበብ ቢቻለም ከህንድ ውቅያኖስ ጠለል አምስት ኪሎ ሜትሮች ጥልቀት ባለውና ከመሬት በብዙ ሺህ ኪሎ ሜትሮች በራቀ ቦታ አንዳች የአውሮፕላኑን አካል ማግኘት እጅግ የበረታ አዳጋች ስራ ነው ብለዋል። በመጨረሻም በግብረ ሶዶማዊነትና በሌሎች መጤ ባህሎች ላይ ግንዛቤ ለማስጨበጥ በሚል ለሚያዝያ አስራ ስምንት አቅዶ የነበረው የእግር ጉዞ መሰረዙን ምንጮች አስታወቁ። ለዛሬ ተይዞ የነበረው የፓናል ውይይትም አዲስ አበባ ውስጥ አለመካሄዱ ተገልጧል። እስክንድር ፍሬው ተከታዩን አጭር ዘገባ ከስፍራው አጠናቅሯል። የእግር ጉዞውም ካዘጋጁት ድርጅቶች አንዱ የሆነው የማህበረብ ወይ የአሁን ጠቅማ ሃይማኖት ሰብሳቢ መምህር ነጋሽ እንዳለው ጉዞ እንደማይካሄድ መረጃ አግኝተዋል። ይህ የእግር ጉዞ የተለያዩ ዓለም አቀፍ የመገናኛ ብዙሀን ሳይቀር ሽፋን አግኝቶ ቆይቷል። አለፈው ሐሙስም ጋዜጣዊ መግለጫ ተሰጥቶበታል። የመገናኛ ብዙሀንም ለዛሬ ታቅዶ ከነበረው የፓናል ውይይት ጀምሮ ሂደቱን እንዲሸፍኑ ተጋርዘው ነበር። ነገር ግን ይህ የዛሬ ፕሮግራም አልተካሄደም። የአዲስ አበባ ወጣቶች ፎረም ሰብሳቢ ጸጋዬ ገብረ ጻድቅ እንዳለው የዛሬው የፓናል ውይይት ያልተካሄደው በፕሮግራም ንብራ ምክንያት ነው። ለእግር ጉዞው መሰረት ወይም መተላለፍ ግን መረጃው እንደሌለው የጠቀሰው የእግር ጉዞ የሚጠሩ ነገሮች እንደሉት ተገልጾ ላልተወሰነ ጊዜ መተላለፉን ከአዲስ አበባ ወጣቶች ፎረም አመራሮች መስማታቸውን እየገለጸልን አዘጋጆቹ አንዱ የሆነው ይህ አቡን ካይነ ሰብሳቢ መምህር ደረጅ ነጋሽ ነው። ለእግር ጉዞው የእውቅና በደብዳቤ ሲሰጥ ፈርመው ከተከበሉት አንዱ እርሱ ቢሆን መተላለፉን የሰማው ግን ከሌሎቹ አዘጋጆች ማለትም፣ ከአዲስ አበባ ወጣቶች ፎረም አባላት መሆኑን ነው የተናገረው። ጉዳዩን በቀጥታ የሚመለከታቸው የአዲስ አበባ አስተዳደር እንዲሁም የሌሎች አካላትን የሚያሳካተት ዘገባ ሰኞ ይዤ ለመመለስ ሞከረ እንደው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች። የሰአቱ አለም ዜና አበቃ። ከማጠቃለያ ዜናዎቹ ጋር እመለሳለሁ። መልካም ምሽት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13870 እንዲሁም በ25 ሜትር ባንድ በ11905 በ11925 በ12005 እና በ12140 ኪሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሚያዝያ 4 2006 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ከ800 ሺህ በላይ ቱትሲዎችና ጽንፈኛ ያልሆኑ ሁቶች በጅምላ የተጨፈጨፉበት በፈረንጆ አቆጣጠር በ1994ቱ የሩዋንዳ የዘር ፍጅት እነሆ ዘንድሮ ባለፈው መጋቢት መጨረሻ ቀናት 20 ዓመት ሞላው። ያንን ዘግናኝ ፍጅት ወደ ታየው አስከፊነት ያመራውን ሁኔታ ወደ ኋላ መለስ ብለው እንዲተነትኑልን ከዚያ ታሪክ ምን እንማራለን የሚሉትን ጥያቄዎች ይዘን አንድ ምሁር ጋብዘናል። ዶክተር ብርሃኑ መንግስቱ፣ በዩናይትድ ስቴትስ ቨርጂኒያ የሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የግጭት አፈታት መምህር፣ ከቆንጅት ታዬ ጋር ቆይታ አድርገዋል። ጤና ይስጥልኝ ዶክተር ብርሃኑ ግጭቶችን በመከላከል በመፍታት ጉዳይ በየጊዜው በቃለ መጠይቅ ለሚያደርጉልን ትብብር፣ ለዛሬውም እንዲሁ በአድማጮች ስም አመሰግናለሁ። በቅድሚያ እንግዲህ ሩዋንዳ በሶስት ወር ከአስር ቀን በአንድ መቶ ቀናት ብቻ ቁጥሩ ወደ አንድ ሚሊዮን የሚጠጋ ዜጋዋ በዘር ክፍፍል በተቀሰቀሰ ፍጅት ካለቀ ሀያኛ ዓመት ሞላው። ሀገሪቱ በከፍተኛ ስሜት ያ የደረሰው ፍጅት ሁለተኛ እንዳይደገም ኔቨር አጌን የሚለውን እንደ መሪ ቃል ይዛ ያንን ዘግናኝ ወቅት እያሰበች ነው። በዚህ ወር በኤፕሪል ማለት ነው። ዓለምም እንዲሁ እያሰበው ነው በተለያየ መልኩ። መጀመሪያ እንግዲህ በዚህ ላይ የእርሶን ይበሉና ጥያቄዎቼን አስከትላለሁ። መጀመሪያ ስለምታደርጉልኝ ግብዣ እግዚአብሔር ይስጥልኝ። ሌላውም ደግሞ እናንተ ለወገኖቻችን ለኢትዮጵያውያን በየትም ላለ ነው እንዲህ ያለውን ውይይት በመፍጠር የሚደረገው ትምህርታዊ ነገር ጠቃሚ ነው ብዬ ስለማስብ ለምታደርጉት አገልግሎት እግዚአብሔር ባርካችሁ። የሩዋንዳ ነገር የሩዋንዳ ሰዎች ትልቅ አስራ ዘጠኝ መቶ ዘጠና አራት በፈረንጅ አቆጣጠር እንደደረሰባቸው ጥያቄ የለውም። ግን በአንድ ቀን በአንድ ወቅት በአንድ ሌሊት በአንድ አስተሳሰብ ሆኖ ሳይሆን ብዙ ጊዜ በሀገሪቱ ውስጥ በፖለቲካ አያያዙ ውስጥ ሲከሰቱ የኖሩ ብዙ ነገሮች ነበሩ። ይህንን እንዳይሆን ለማድረግ የሚያስችሉ ብዙ ነገሮች ነበሩ። ነገር ግን እነዚያን ነገሮች በደንብ በትክክል በሆነ መንገድ መፍትሔ ባለመፈጠሩ ይህን የመሰለ መቅሰፍት ወገን በወገኑ ላይ ተነስቶ ይህን ያህል ጉዳት እንዲያደርሱ ነዋል እና ይሄ የሚያሳዝን የሚያስተክዝ ቀን ነው። ግን የሚያሳዝነው ከሂትለር መጀመሪያ በሌላው ወገኖች ላይ ከዚያም በአይሁዶች ላይ ትልቅ ጥፋት አድርሶ በጨረሰ ጊዜ የተባለው ነበራጌን ነበር እንደገና እንደገና እንዳይሆን የሚል ነበር ነበር። ግን ደግሞ ደግሞ የሚሆነው ነበራጌን የሚሆነው ነው እንጂ ችግሩ አልቆመም። የሚያሳዝነው እሱ ነው። አዎ አሁን ቀደም ብሎ እንዳሉት መከላከል በየጊዜው የሚነሱ ነገሮችን መፍታት ሲቻል ባለመደረጉ በተለያዩ የፖለቲካ ችግሮችም የመሳሰሉት ሲከሰቱ ባለመፈታታቸው እንጂ በአንድ ቀን በአንድ ሌሊት ተመካክሮ የሆነ ነገር አይደለም፣ የሚለውን ነው አሁን ያስገነዘቡን። መከላከል ይቻል ነበረ። በሁቶችና በቱትሲዎች መካከል የደረሰውን ምንም ጥያቄ የለውም። በየትኛውም ሀገር የደረሰውን መከላከል ይቻል ነበር፣ ግን ያንን አይነት መፍትሄ ክልክል ሲባል መፍትሄ ማለት ነው። መፍትሄ ሊፈለግለት ሲገባ መፍትሄዎቹ አይፈለጉም። እኛ እንግዲህ ብዙ የግጭት ትምህርት የሚያሳየው ምንድን ነው? ግጭት ለመነሳት መጀመሪያ ልክ ቢታይሽ እየተያየን የምናወጋ ቢሆን ኖሮ ትራያንግል መሳል ይቻላል። ሶስት ያለው ያለው መሳል ይቻላል። እና ከበላው ከላዩ ከትራያንግሉ ከዚህ ከሶስት መስመር ካለው ነገር ልዩነት ኮንትራዲክሽንስ የሚል ነገር ይፈጠራል። ተጣር ነው ማለት ነው። ቅራኔ ይፈጠራል። ቅራኔ ይፈጠራል። ልክ ነው። ቅራኔ ይፈጠራል። ያ ቅራኔ አስተሳሰብን የሚበርዝ ነገር ይወልዳል። አቲቲዩድ የሚባለው ነው። ከታች ከታችኛው መስመር ላይ ከጫፉ የሚጻፈው አቲቲዩድ ይሆናል። የአስተሳሰብ ነገር የአመለካከት ነገር ይቀየራል፣ ይበረዛል። ቀስ ብሎ ክፉ እየሆነ ክፉ እየሆነ ነገሩ እየበዛ እየበዛ እየበዛ እየበዛ ስር እየሰደደ ሲሄድ ስር እየሰደደ ይሄዳል። ያ ስር የሰደደ ነገር አንድ ቀን ወደ ስራ ወደ ተግባርነት ይለወጣል እና በሩዋንዳ ላይ የነበረው በዚህ ላይ በእውነት ለማንበብ ለሚፈልግ ሰው ፕሮፌሰር ማምዳኒ የጻፉት ታሪካዊ የሆኑ ብዙ ነገሮች አሉ። ምን ይላል ርእሱ ዶክተር? ብዙ መጽሐፎች ነው እሱ በዚህ ላይ የጻፈው ነቲቭስ አንድ ሴትለርስ የሚል አለ። ብዙስ በረከት ነው ይሄ ሰውዬ፣ የማምዳኒ ኤም ኤ ኤን ዲ ኤ ኤን አይ ማምዳኒ አሁን ፕሮፌሰር ማምዳኒ የማከራሪ ኢንስቲቱት ኦፍ ሶሻል ሪሰርች የሚለው ዩጋንዳ ዳይሬክተር ናቸው። የጻፉት ብዙ ነገሮች አሉ። ካምፓላ የሚገኘው የማከራሪ ዩኒቨርሲቲ። አዎ፣ አዎ፣ ዩጋንዳ። እሺ። እና እሱ ለምሳሌ በዚህ ላይ ጥናት ሲያደርግ የሩዋንዳ ነጻነት እንቅስቃሴ የተጀመረው በአስራ ዘጠኝ ሀምሳ ዘጠኝ ነው። ከዚያ ወደ ኋላ ተመልሶ ነው ሂዶ ታሪኩን የተመለከተው እና የሀገር አንድ ሀገር የነበረ የተጋባ የተዋለደ ነበር ግን የቅኝ ገዥዎች ገብተው ብዙ ውጥንቅጥን አይፈጠሩ ልዩነትን አይፈጠሩ በዚህ ህዝብ መካከል አንደኛውን ወዳጅ በማድረግ አንደኛውን ጠላት በማድረግ የበዛውን ጠላት በማድረግ ያነሰውን ወዳጅ በማድረግ ያነሰው ከነሱ ጋር ሆኖ ስልጣን እንዲይዝ መብት እንዲኖረው ያኛው የበዛው መብት እንዳይኖረው በማድረግ መከፋፈል መከፋፈል እና ብዙ ሰው የሚለው የሩዋንዳ የሆነው ነገር ቱትሲና ሁቱ የሚባሉ ሁለት ጎሳዎች ስለነበሩ ነው ብሎ ነው የሚያስበው። ይህ አስተሳሰብ ልክ አስተሳሰብ አይደለም። በአፍሪካ ሀገር ብዙ ኤትኒክስ አለው በቋንቋ በልዩ ልዩ ነገር የሚል ኢትዮጵያ መመልከት ይቻል። እንደኛ እንደ ኢትዮጵያ ማለት ነው። አዎ ብዙ በቋንቋ የሚለያዩ ወገኖች በአንድ ላይ አብረው ለመኖር ችለዋል። አንዳንድ ጊዜ አንደኛው ሌላውን ትንሽ እየገፋው ሲያስቸግረው፣ ትንሽ ግጭቶች አሉ። ግጭትና ጄኖሳይድ ግን አንድ አይደሉም። ትንሽ ግጭትና ጄኖሳይድ አንድ አይደለም እና በኤትኒክና በኤትኒክ መካከል ጄኖሳይድ ሁኖ አያውቅም የሆነበት ጊዜ አላውቅም። እኔ የማውቀው መከፋፈል መጀመሪያ በሕግ ይጸድቃል። ከጸደቀ በኋላ በስራ እንዲውል ኢንፎርስድ ይሆናል። ያ ሲሆን መከፋፈሉ አሁን የጎሳ የቋንቋ መሆኑ ቀርቶ የነገድ ይሆናል። ወደ ነገድነት ሬሻላይዝድ ይሆናል ማለት ነው። ሬስ ይፈጠራል። ቱትሲና ሁቱ ሬሶች አይደሉም። ጎሳዎች ነው የነበሩ ነገዶች አይደሉም። ጎሳ ነው። በጎሳ የተለያየ ህዝብ ነው የነበረ። ቋንቋቸውም በጣም የሚራራቅ አይደለም። ልክ ከትግረኛና ከአማርኛ ብዙ የሚርቅ አይደለም። እኔ እንደሚገባኝ፣ በቋንቋው እኔ ምሁር አይደለሁም፣ ግን እንደሚነግሩኝ ሰዎቹ ለማስተዋል ይቻላል። ቋንቋቸው ተመሳሳይ ነው። ሩቅ አይደለም። ሩቅ አይደለም፣ ግን እነዚህን ሰዎች ከተከፈሉ በኋላ አሁን አንደኛው መጭ ሌላው ተጨቋኝ እንደሚሆኑ ሆኖ ከተከፈለ በኋላ አሁን ያመከፋፈል የጎሳነት ሳይሆን የዘርነት መልክ ነው ያዘው። ምን መሰለሽ ልለው የምፈልገው ጄኖሳይድ የሚመጣው ዘር ተመርኩዞ ነው እንጂ ጎሳ ተመርኩዞ አይደለም፣ ኤትኒክ አይደለም። ብዙ ይህን ለማሳየት ላቲን አሜሪካ የሆነውን ፔሩ ለምሳሌ ነቲቭ ኢንዲያኖቹን ጄኖሳይድ እንዴት እንደተፈጸመ ማሳየት ይቻላል። አሜሪካኖቹ በዚህ ሀገር ራሳቸው ይህ ሀገር በብዙ ኤትኒክ ህንድ የነበረበት ሀገር ነው፣ የአሜሪካ ህንዶች ማለት ነው። የአሜሪካ ህንዶች አሜሪካኖቹ መጥተው ጄኖሳይድ እስከሚያደርጉ ድረስ ከዚህ የአይነቱ ጄኖሳይድ በኤትኒኮቹ መካከል ሆኖ አያቅም። አፍሪቃም እንደዚያው ነው። መቼ ነው የአንዱ ክፍል ህዝብ ተነስቶ ሌላውን ህዝብ እንኳንና ጄኖሳይድ ቀርቶ ኤትኒክ ክሊንሲንግም አልነበረም፣ አልነበረምም እስካሁን አይተንም አናቅም። ይህ ባይሆን ኑሮ ለምሳሌ ኢትዮጵያ ራያና ዘቦ ያለው ኦሮሞ ህዝብ ከታች ወደ ላይ መጥቶ ሲቀመጥ ምንድን ነው የሆነው? ሰሜን ያለው ህዝብ ወደ ታች ወርዶ ሲቀመጥ ምንም የሆነ ነገር የለም። እርግጥ እንዳልኩት ትንሽ የደንበር ግጭት ምናምን አልነበረም ማለት የተወሰኑ ግጭቶች ይኖራሉ። ቀደም ብሎም ሰሞኑን ባደረጓቸዋቸው ውይይቶች የተነሱ ታሪክን ወደ ኋላ በመመርኮዝ እርሶና በሌሎች ሁለት ምሁራን መካከልም የተደረገው ውይይት ላይ ያነሳቸኋቸው ነጥቦች አሉ። አዎ፣ እና እንዳልኩት ኤትኒክ በጎሳ የተነሳ ጀኖሳይድ ሆኗል የሚባል ካለ እኔ ያውቀት የለኝም። ሁል ጊዜ ለጀኖሳይድ ምክንያቱ መከፋፈሉ በህግ ጸድቆ፣ ህጉ ደግሞ በስራ ላይ ውሎ፣ ያ ነገር ክፍፍሉ እየጠነከረ ሲሄድ ከጎሳነት ወደ ዘረኝነት ይተረጎማል። በዘረኝነት ከተረጎመ በኋላ ሁልጊዜም ይህ አይነቱ ከባድ የሆነ በህዝብ ላይ በወገን ላይ በአንድነት ላይ ችግር የሚፈጥር ነገር ይደርሳል። እነዚህ ሁለቱ ወገኖች አብረው ለብዙ ዘመን የኖሩ የተጋቡ፣ የተዋለዱ፣ በሃይማኖት አንድ የሆኑ ህዝቦች ነበሩ። ጥራኔው በውይይት ሰላማዊ በሆነ ህጋዊ በሆነ መፍትሄዊ በሆነ ነገር ስላልተለወጠ እየከረረ እየከረረ እየከረረ ሲሄድ ያኛውም ያለውን አቋም አጠንክሮ ሲይዝ፣ በሌላውም ደግሞ አይ ለምን ይሄማ ከጠነከረን መጠንከር አለብኝ ብሎ ሲደራጅ እንዲህ ያለ ነገር ይከሰታል ማለት ነው። ይሄ ሁሉ በነበረበት ሁኔታ እንግዲህ ሁቱ ፕሬዚደንት የነበሩት ሀቢያሪማና የነበሩበት አውሮፕላን ወድቆ በኋላ ነው የተለኮሰው ያ በውስጥ የነበረው የከረመ የኖረ ቅራኔ ልክ ነው እንግዲህ ይሄ ቅድም የሳልነው ነው ስዕል በትራያንግል መልክ በሶስተኛው መስመሮች የሳል ነው ነገር ያ ነገር እየፈላ እየተብላላ የደረጀ እንደሄደ መጠን እና በእሳቸው ላይ እየተፈጸመው ማንም ፈጸመው፣ ሁቱም ፈጸሙት፣ ቱሲም ፈጸሙት፣ ያ ነገር እየተፈጸመው ጊዜያዊ ነጸብራቅ ነው እንጂ ችግሩ፣ መሰረታዊ ችግሩ ሌላ ነው ለኮሰው ነው። ዶክተር ብርሃኑ እንዳስረዱን የተለያዩ ብሔረሰቦች የተለያዩ ጎሳዎች በአንድ ሀገር የተለያዩ ሃይማኖቶችን የሚከተሉ ሕዝቦች መኖራቸው ተያይዞም በተለያየ መልኩ የሚተረጎሙ የሚወሰዱ ታሪኮች መኖር የዘር ፍጅት የእንዲህ ያለ አስከፊ እልቂት መንስኤ እንዳልሆነ ነው ያስረዱን። ለአድማጮቻችን ለአድማጮቻችን ለማስታወስ በዚህ በዩናይትድ ስቴትስ በቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የግጭት አፈታት መምህር ከሆኑት ከዶክተር ብርሃኑ መንግስቱ ጋር ነው የምንወያየው። አብራችሁ እንድትቆዩ ጋብዛለሁ። አድማጮች፣ ዛሬ ያቺ ሀገር በኢኮኖሚ በአስደናቂ ሁኔታ እንዳውም ያን ከመሰለ ዘግናኝ እልቂት በወጣች በሀያ አመት ጊዜ ውስጥ ትደርስበታለች ተብሎ ያልታሰበ አዎንታዊ እድገት እያስመዘገበች ናት። እንዴት ሊሆን ቻለ? ይሄ ከዛ ሁሉ ሁኔታ ከዚያ ሁሉ እልቂት በኋላ። ጥሩ ጥያቄ ነው መቼም ከላይ ከውጭ ሆነን እንደምናየው ከሆነ አንዳንድ ጊዜ በከላይ የሚታየውና ከውስጡ ያለው ነገር የተለያየ ይሆናል። ግን ከላይ ከሩቅ ሆኖ በሚታየው በኢኮኖሚክ እድገት፣ በዚህ በዚህ ነገሮች ሲመነዘር ችግራቸውን ለመፍታት ብዙ ጥረት በማድረግ ላይ ያሉ ይመስላል። ካሉት ነገሮች አንዱ እኔ ለምሳሌ ደስ የሚለኝ ወጣቶቹ አሁን በቅርቡ የተከታተልኳቸው ቃለ ቃለመጠየቆች ነበሩ እና በዚያች ሀገር አሁን ሁቱ ቱትሲ ማለትም ተገቢ አይደለም፣ ሩዋንዳዊ ሩዋንዳዊ ነኝ፣ አዎ እንዲሉ ነው። አገራዊ የአገራዊ ስሜ የወገናዊ ስሜ እንዲሆን የሚያደርግ አስተሳሰብ መንግስት መሪነት እየሰጠ የባህል ለውጥ ያስተሳሰብ ለውጥ እየሰጠ ስለሆነ ይሄ ነገር በጣም ተስፋ የሚሰጥ ነው ማለት ነው። ምክንያቱም በደንብ ብናስብበት ኑሮ በእውነት በተለይ የጥቁር ሕዝብ ችግር የተያያዘ ያለነ ትልቁ አይደንቲቲ አፍሪቃዊነታችን ጥቁር መሆናችን ስለሆነ ያ አንድ ትልቅ አይደንቲቲ ስለሆነ ጃንጥላችን ነው። ጃንጥላችን ጥሩ አማርኛ ጃንጥላችን ስለሆነ ያንን ማሰብ ይገባል። ስለዚህ እንኳንና ያቺ ትንሽ አገር ሩዋንዳ ጠቅላላው አስተሳሰቡ እንደዚያ ቢሆን አንዱ ጥቁር ሌላው ጥቁርን እንደሚወክል ብናስብ ጥሩ ነበር። ያ ካልሆነ ደግሞ ሲያንስ በአገር ደረጃ የመጀመሪያው ተቀዳሚነት አገራዊነት፣ ወገናዊነት። ከዚያ በኋላ ልዩነቶች አሉ። የቋንቋ ልዩነት አለ። የባህል ልዩነት አለ ልዩ ልዩ ነገሮች አሉ። የሃይማኖት ልዩነት አለ። እነሱ ሁሉ የግላዊ ሆነው የመጀመሪያው ግን የሀገራዊ የወገናዊው መለያ ቢከበር በጣም ጠቃሚ ይሆናል። እና እንግዲህ እኔ የምፈራው የሮዋንዳ ነገር ይሄ ነገር እኔ ቱ ነበርኩ እኔ ቱትሲ ነበርኩ አሁን ሮዋንዳዊ ነኝ የሚለው ህዝብ እንዲያምን ህዝብ እንዲቀበለው ሰላማዊ በሆነ አስተማሪያዊነት በሆነ ህዝብን ጠቃሚ መሆኑን በማሳየት በመጫን ሳይሆን ዘላቂነት ይኖረዋል። ያለበለዚያ ሰው የጊዜውን መሪ ነው የሚመስለው እና ለጊዜው ሰው ይሄንን ቢልም ስር ሰዷል ወይ የሚል ጥያቄ አለ እና አዋጃዊ ሳይሆን ትምህርታዊ ሁኖ ተቀባይነት እንዲኖረው። ይህ የ1994ቱ ፍጅት ከደረሰ በኋላ ዋና ዋናዎቹ ተዋናዮች ተጠያቂዎቹ አንድም በዓለም አቀፉ ልዩ ችሎት ደግሞም በራሱ በህዝቡ ውስጥ ጋቻቻ በሚባሉት ችሎቶች ጥፋታቸውን እየተቀበሉ እያመኑ ይቅርታ የጠየቁበት እንደውም ገዳይና የተገደሉት ሰዎች ቤተሰብ አብረው በአንድ መንደር ከአንድ ወንዝ እየቀዱ አንድ ገበያ እየሄዱ ተመልሰው አብረው የሚኖሩበት ሁኔታ ተከናውኗል እና ያ ያደረገው አስተዋጽኦ ላይ ቢተቹልን፣ ምን አይነት አስተዋጽኦ አድርጓል? አቀራረቡን ለመገምገም ይችላለሁ። ምን አይነት አስተዋጽኦ አርጓል የሚለው ስራው መመዘን አለበት። እኔ እሱን ጥናት አላደረጉ ምን አይነት ውጤት አርጓል የሚለውንም ጥናቶች ለመመርመር ሞክሬ ደህና ጠንከር ያለ ጥናት አላየሁም፣ ግን ሀሳቡን መገምገም ይቻላል። ይህ አይነቱ አቀራረብ በጣም ቆንጆ ነው፣ ምክንያቱም ከግጭት የሚመጣው አንዱ አንድ ናይንቲን ትወንቲ ናይን የጻፈች ፓርከር የምትባል ሴት ነበረች እና ይቺ ሴት የአሜሪካ ማኔጅመንት አስተማሪ የነበረች ሴት ነች። እና እሷ የሰጠችንን መግለጫ ደፍኒሽን የኮንፍሊክት አሁንም የምንሰራበት ቃል እሱ ነው ያለችው። እሷ ምንድን ነው ቤዚስ ኦፍ ኮንፍሊክት ኢዝ ዲፍረንስ፣ ልዩነት። የግጭት መሰረቱ ልዩነት ነው፣ ልዩነት ነው። አዎ ነው ያለችው እና ልዩነት እንግዲህ በብዙ ነገሮች ነው የሚመጣው። የጾታ ልዩነት አለ፣ የመልክ ልዩነት አለ፣ የቀለም ልዩነት አለ፣ የብዙ ልዩነት አለ፣ የባህል ልዩነት አለ፣ የሀይማኖት ልዩነት አለ ዘተ። አዎ፣ እነዚህ ሁሉ ልዩነቶች ሊታረቁ የሚችሉት ከመተዋወቅ ነው። መተዋወቅ ደግሞ የሚመጣው አብሮ ለመስራት፣ አብሮ ለመብላት፣ አብሮ ለመወያየት፣ አብሮ ለማደግ፣ አብሮ ለመዳበር ሲቻል ነው። ሰዎቹ የሚገናኙበትን መንገድ መፍጠሩ ትልቅ ሚና ያለው ነው። ከሌላው ጋር ለመስራት ሲችል ነው የሚሰራው። ደግሞ በናዊነት፣ በጎሳዊነት፣ በዘርነት ሳይሆን የንዱ አስተሳሰብ ከሌላው ጋር አስተሳሰብ በመገናኘቱ ይሄ ሊሆን የሚችለው ሰው ሲገናኝ ነው። ሲነጋገር ሲገናኝ፣ ሲነጋገር ወያይ ነው። አዎ እና የአይነቱ እድገት የሶሻል ካፒታሉ እድገትም የሚመጣው ሰላሙም የሚመጣው አንዱ አንዱን ሳይፈራው አንዱ አንዱን ሳይጠረጥረው የሌላውን ሰው አስተሳሰብ የዚያኛውን ኮሚኒቲ የዚያኛውን ክፍል አነጋገር እድገት ልማ ለማወቅ ሲችል እነዚህ ልዩነቶቹ እየጠበቡ እየጠበቡ ሚናቸው እያነሰ የጋራ የሆነው ኮመን ግራውንድ የሚ የበለጸገ ይሄድና መያያዝ ኦርጋኒክ ሊንክ ተብሎ የሚጠራው በእንግሊዝኛ የሚያያይዘው ነገር እየበረታ ይሄዳል። እና ሩዋንዳ የሚያደርገው ይህን ነገር አዋጃዊ ሳይሆን የሩዋንዳ ሕዝብ ይህንን ተቀብሎ ከሆነ አምነውበት ከሆነ ይህንን የመሰለ እርምጃ ላደረገ መንግስት፣ ምስጋና ይገባዋል። ዝግጅቱ አላበቃም። ቀሪ ክፍሉ ከሰሞኑ በአንዱ ቀን ይቀርብላችኋል። የተከበራችሁ አድማጮች ቆንጅትንና እንግዳችንን ዶክተር ብርሃኑ መንግስቱን በእናንተ ስም አመሰግናለሁ። ዝግጅቶቻችንን በኢንተርኔት ደብሊው ደብሊው ደብሊው ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ወይም በእጅ ስልኮቻችሁ ቪኦኤ ሆርን ኤምኦቢአይ ላይ ማድመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። የስልክ ቁጥራችን 2022059942 የውስጥ መስመር ዐሥራ አራት ነው። ወይም ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡ ይደርሰናል። መልሰንም ወደ እናንተው እናቀርባቸዋለን። የሳተላይት አድራሻችንን ላስታውሳችሁ ናይል ሳት ላይ እንገኛለን። ሳተላይት ዩተል ሳት ሰባት ዌስት ኤ ሰባት ዲግሪ ዌስት ፍሪኩዌንሲ ዐሥራ ሁለት ነጥብ ሦስት ዘጠኝ ዘጠኝ ጊጋ ቨርቲካል SR 27500 FEC 5 ስትሮክ 6 ወይም 5 ዝባር ስድስት ትራንስፖንደሩ ኢ36 ነው። የተከበራችሁ አድማጮች አሁን በናፍቆት እና በጉጉት ስጠብቁት የቆያችሁት የሙዚቃ ቃና ዝግጅታችን ይቀጥላል። ደሳለኝ መኮንን ዝግጅቱን አ ጠናቆ ድግሱን ይዞ እነሆ አየር ላይ ሊወጣ እየተንደረደረ ነው። መድረኩን ለደሳለኝ ላስረክብ። የሙዚቃ ቃና ጃ ጃ ጃ ጃ። አመሰግናለሁ ሰለሞን የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ። ለሳምንታዊ ክብር ሰላምታ ከስቱዲዮ አስተራራት ከአንገቴ ጎንበስ ብያለሁ። በቀጥታ ወደ ሙዚቃ ነው የምወስዳችሁ። ቀጥላችሁ የምታደምጡት ዜማ እዚህ ዩናይትድ ስቴትስ ብቻ ሳይሆን በአብዛኛው ዓለም ማለት ይቻላል በበርካታ የሬዲዮ ጣቢያዎች እየተደመጠ ነው። ሰዎች በየቤታቸው በየመንገዱ እየደነሱበት ነው። በአሜሪካን የቢልቦርድ ሰንጠረዥም ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ ይዟል። በዩናይትድ ስቴት ብቻ አይደለም የአንደኝነትን ደረጃ የያዘው በእንግሊዝ በአውስትራሊያ እና በሌሎች ሀያ በሚሆኑ ሀገሮች የአንደኝነትን ደረጃ ይዟል። ይህ ነጠላ ዜማ በእንግሊዝ ሀገር ብቻ ከአንድ ነጥብ ሀያ ሶስት ሚሊዮን በላይ ቅጅ ተሽጧል። ደስ ወረባ ይህንን ዜማ እኛም እንስማው ስትሉ ተሰማኝ። የዜማው ርዕስ ሀፒ የተሰኘ ነው። ድምፃዊው ፈሬል ዊሊያም ሰዓት በመላው ዓለም በብዙ የሙዚቃ ሬዲዮ ጣቢያዎች እየተደመጠ ባለው ሀፒ በተሰኘው የፍሬል ዊልያም ዜማ ነው የምሽት ፕሮግራማችንን የጀመርነው። ዊልያም ግሪል ብሎ የሰየመውን ሁለተኛ የሆነውን የስቱዲዮ አልበሙን ባለፈው ወር በገበያ ላይ የዋለ ሲሆን በአልበሙ ውስጥ ከተካተቱት አስር ዜማዎች ሀፒ የተሰኘው ዜማው በአጭር ጊዜ ውስጥ ተደናቂነትን አግኝቶለታል። የቨርጂኒያ ግዛት ተወላጅ የሆነው የ41 ዓመቱ ፍሬል ዊልያም ከድምፃዊነት በተጨማሪ የዜማ ጸሐፊም ነው። ዊልያም ለራሱ ብቻ ሳይሆን ከዚህ በፊት ለበርካታ በርካታ ድምፃውያን ተደናቂ የሆኑ የዜማ ግጥሞችን ጽፏል። ከሙዚቃው ወጣ ብሎ በፋሽን ልብስ ንግድም ላይ ተሰማርቶ ይገኛል። ዊሊያም የተከበራቸው የሙዚቃ ቀን አድማጮች፣ በተለይም ሬዲዮ ናችሁን ዘጊታቸው ከፈታችሁ ካላችሁ ዋሽንግተን ዲሲ ከሚገኘው የቪኦኤ ህንፃ ከስቱዲዮ 14 ለሳምንታዊ ክብር ሰላምታ በድጋሚ ከአንገቴ ጎንበስ ብያለሁ። እለቱን በድጋሚ ለማስታወስ እለተ ቅዳሜ የሚያዝያ አራት 2006 ሲሆን በአዲስ አበባው አቆጣጠር፣ በዚህ በዋሽንግተን ዲሲ ደግሞ ሚያዝያ 12 ላይ እንገኛለን የዛ ዛሬቷ ቀን በታሪክ አስመዝግባ ያሳለፈቻቸውን አንድ ሁለት የሆኑትን ዋና ዋና ቤት ክንውኖች ብንመለከት በቅጽል ስማቸው ኤፍዲአር እየተባሉ የሚጠሩት 32ኛው የዩናይት ስቴትስ ፕሬዚዳንት ፍራንክሊን ዲ ሮዘቨልት እንደ ኤውሮፓውያን አቆጣጠር በ1945 በዛሬቷ ቀን ነው ያረፉትም። ኤፍዲአር በአራት ተከታታይ ምርጫዎች በማሸነፍ ዩናይት ስቴትስን ከስምንት ዓመት በላይ በፕሬዚዳንትነት በመምራት ብቸኛ መሪ በመሆን ስማቸውን በታሪክ አስመዝግበዋል። በሀያኛው ክፍለ ዘመን አጋማሽ ላይ ላይ የዩናይት ስቴትስ ምጣኔ ሀብት እጅጉን የተጎዳበትና የወደቀበት ወቅት የነበረ ሲሆን ኤፍዲአር በመሪነታቸው የአገሪቷን ምጣኔ ሀብት እንዲያንሰራራ ያደረጉ ፕሬዚዳንት ነበሩ። በ63 ዓመታቸው በዛሬ ተዋቀን ነው ከዚች ዓለም በሞት የተለዩት ፕሬዚዳንቱም። በ1961 በዛሬቷ ቀን በቀድሞዋ የሶቪየት ህብረት የደስታ ቀን ነበር። ምክንያት ቢሉ የአገሪቷ አውቅ ጠፈርተኛ የነበረው ዩሪ ጋጋሪን ወደ ህዋ በመምጠቅና የመሬትን ኦርቢት ዞሮ በማገባደድ ከዓለም የመጀመሪያው ሰው በመሆኑም ዩሪ ጋጋሪን እንደ ኤሮፒያን አቆጣጠር በ1968 ለልምምድ ያበራት የነበረችው ሚግ 15 የተባለች ጀት ተከስክሳ ነው ህይወቱ ያለፈችው የ34 ዓመት ወጣት ነበር። ታዋቂው የሰብአዊ መብት ታጋይ የነበሩት ማርትን ሉተር ኪንግ በርመሃም አልባማ እስር ቤት የገቡት በ1963 በዛሬዋ ቀን ነው። የማርትን ሉተር ኪንግ አሳሪዎች የሰብአዊ መብቱን ታጋይ ለማሰር ምክንያት የሰጡት ያለምንም ፈቃድ በከተማዋ ሰላማዊ ሰልፍ አድርገዋል የሚል ነበር። ዶክተር ኪንግ እዚህ እስር ቤት ሆነው ነው ሰዎች በሰላማዊ መንገድ ለነጻነታቸው እንዲታገሉ መመሪያ የሚሰጠውን ዘ ሌተር ኦፍ በርመሃም ጄል ደብዳቤ እስር ቤት የተሰኘውን ጽሁፋቸውን የጻፉት። በሱማሌ ፓይረት አጋጆች ተይዘው የነበሩት አሜሪካዊ የመርከብ ካፕቴን ሪቻርድ ፊሊፕስ በ2009 በዛሬቷ ቀን ነው የአሜሪካን የባህር ኃይል አነጣጣሪ ተኳሾች ሶስቱን የሱማሌ አጋጆችን አነጣጥረው በመተኮስ ከገደሉ በኋላ ካፕቴኑን ነጻ ያወጡት። እንግዲህ የዛሬቷ ቀን በታሪኩ አስመዝግባ ያሳለፈቻቸው ዋና ዋና ክንውኖች በጥቂቱ እነዚህ ሲሆኑ፣ በዛሬቷ ቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል ደግሞ ታዋቂው የካንትሪ ዜማ ተጫዋች ቬንስ ጊል ይገኛል ይገኝበታል። 57 ዓመቱ ዛሬ። የዛሬቷን ቀን ከዚህ እውቅ ሙዚቀኛ ጋር ተጋርታችሁ ልደታቸውን የምታከብሩ የሙዚቃ ቀን አድማጮች ካላችሁ ከቪንስ ጊል ምርጥ ዜማዎች መካከል ጊታር ስሊንገር የተሰኘውን ዜማውን እጋብዛችኋለሁ። እውነትም ጊታር ስሊንገር፣ ጊታር ስሊንገር ከተሰኘው የቬንስጊል አልበም የአልበሙ መጠሪያ የሆነውን ጊታር ስሊንገር የተሰኘውን ዜማውን ነበር ያደመጥነው። የኦክላሆማ ግዛት ተወላጅ የሆነው ቬንስጊል ከሀያ በላይ የሚሆኑ የስቱዲዮ አልበሞችን ያወጣ ሲሆን ከ24 ሚሊዮን በላይ የአልበም ቅጂ ሸጧል። ሀያ የሚሆኑ የግራሚ ሽልማቶችንም አሸናፊ ሆኗል። እስካሁን ድረስ ከወንዶች የካንትሪ ድምፃውያን በግራሚ ሽልማት የበላይነቱንም ይዟል። ቬንስጊል ዛሬ 57 ዓመቱም የተከበራቸው የሙዚቃ ቀን አድማጮች። እስቲ በመቀጠል ደግሞ ቪንስ ከባለቤቱ ከኤሚግራንት ጋር በመሆን ትሩላቭ እያሉ በጋራ የሚጫወቱትን ዜማቸውን ላሰማችሁ። ትሩላቭ፣ ቪንስ ጊልና ኤሚግራንት During all those tears I cried ሩላ በዛሬ የተዋቅ 57ተኛ ዓመት የልደት ቀኑን የሚያከብረውን የታዋቂውን የሀገረሰብ ዜማ ተጫዋች የቪንስ ጊልን ዜማ ነበር ያደመጥነው። ይህንን ዜማ አብራ የተጫወተችው የትዳር አጋረው ኤሚ ግራንት ነችም። የተከበራችሁ የሙዚቃ ቀን አድማጮች ለዛሬ ስቱዲዮ አዲስ አልበም ይዤ ገብቻለሁ። አልበሙም የሻኪራ ነው። ሻኪራ በራሷ ስም ሻኪራ ብላ የሰየመችውን አስረኛ የሆነውን የስቱዲዮ አልበሟ በቅርቡ በገበያ ላይ ለቃለች። እስቲ ከዚሁ አዲስ አልበሟ ውስጥ ደር የተሰኘውን ዜማዋን ላሰማችሁ። Talk in the socket, it's just a nature. A game, get ready, we'll do it again. Let's not recover from the hangover. When your eyes got me drunk, I was sober. Is it true that you love me? And dare you to kiss me with everyone Drunk, I was sober. Is it true that you love me? I dare you to kiss me. በቅርብ ጊዜ በገበያ ላይ ከኋላው የሻኪራ አዲስ አልበም ውስጥ ደር የተሰኘውን ዜማዋን ነበር ያደመጥነው። የሻኪራ አዲስ አልበም በውስጡ 12 ዜማዎችን ያካተተ ሲሆን በገበያ ላይ እንደዋለ በመጀመሪያው ሳምንት ብቻ 84,000 ቅጂን በመሸጥ በአሜሪካን የቢልቦርድ ሰንጠረዥ ላይ የሁለተኝነትን ደረጃ ይዞላት ነበር። እስቲ በመቀጠል ደግሞ ከዚሁ አዲስ አልበማ ውስጥ ከታዋቂው የካንትሪ ዜማ አቀንቃኝ ከብሌክ ሸልተን ጋር በመሆን ሜዲሲን እያሉ የሚጫወቱትን ዜማ ላሰማችሁ። Banging my head up against the wall. Staring at nothing because I can't sleep at night. Can't make it stop, yeah, I think too much. What do I do? I'm falling apart. I need a shot straight to my heart. No one would want to be in my shoes right now. You and a white flag make me surrender. Won't you so bad? ሻኪራ ከተሰኘው የሻኪራ አዲስ አልበም ውስጥ ሜዲሲን የተሰኘውን ዜማዋን ነበር ያደመጥነው። አብረዋት የተጫወተው ታዋቂው የካንትሪ ዜማ ተጫዋች ብሌክ ሼልተን ነበር። የተከበራችሁ የሙዚቃ ቃና አድማጮች፣ እያደመጣችሁት ያላችሁት ከአሜሪካ ድምፅ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202 205 9942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ቃና ደስ ኪው ኤ ኤን ኤ ዲኢ ኤስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 2023 ሶስት ሰባት ዩኤስኤ ነው። የፖስታ አድራሻችንን እንደገና ልድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። የተከበራቸው አድማጮች፣ ወደ ሻኪራ አልበም መልሳችኋለሁ። እስቲ እዚህ አካባቢ ደግሞ ወደ የአሜሪካን ዩልቦር ሰንጠረዥ እንግባና በዚህ ሳምንት በሽያጭ የበላይነቱን የያዙትን አልበሞች እንመልከት። ፍሮዝን የተሰኘው ሳውንድ ትራክ አልበም መቶ አርባ ዘጠኝ ሺህ ቅጂን በመሸጥ በዚህ ሳምንት በሽያጭ አንደኝነትን ደረጃ ሲይዝ ሺ ሉክሶ ፐርፌክት የተሰኘው ፋይቭ ሰከንድ ኦፍ ሰመር አልበም መቶ አርባ ሶስት ሺህ ቅጂን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ጋርጎላ የተሰኘው የሼቬል አልበም አርባ አምስት ሺህ ቅጂን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ነጠላ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ ያለውን ደረጃ የያዙትን ብንመለከትና የሶስ ኝነትን ደረጃ ከያዘው ዜማ ብንጀምር ዳርክ ሆርስ የተሰኘው የኬቲ ፔሪ ዜማ ነው። በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘው። የሁለተኝነትን ደረጃ የያዘው ዜማ ኦል ኦፍ ሚ የተሰኘው የጃን ሌጀንድ ዜማ ነው በዚህ ሳምንት የሁለተኝነትን ደረጃ የያዘው። የሳምንቱ ምርጥ አንደኛ ዜማ ምንም ጥርጥር የለውም። ፕሮግራሙን ስጀምር በዚሁ ዜማ ነበር የጀመርኩት። ስለዚህ የሳምንቱ ምርጥ አንደኛ ዜማ ሀፒ የተሰኘው የፈራያል ዊሊያም ዜማ ነው። በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ የያዘው ዜማ። የተከበራቸው አድማጮች፣ ፊት ለፊት ያለ የግድግዳ ሰዓት ደሳለኝ ሰዓት እየተገባደደ ነው እያለኝ ነው። ሻኪራ ከተሰኘው ከሻኪራ አዲስ አልበም ውስጥ ብሮክን ሬከርድ በተሰኘው ዜማዋ አሰናበታቸዋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። older but you're wiser than anyone can see. you're patient like no other has ever been with me. your eyes take me to places i never dreamed about. your voice is the only music i can do without. there can't be any doubts now. we're just too far ahead to look behind. and above all, good and bad. I need you to believe My best friends, I can get lost climbing on your legs that never end. I found the perfect distance between my body and you, and that is no distance, dear. If that's alright with you, they said we wouldn't make it. But look at how we've beaten all the odds. I just need you to be aware of that. I need you to believe. አድማጮች አሁን የማጠቃለያ ወሬዎቹን። የገባበት ከተሰወረ ከአምስት ሳምንታት በላይ ያስቆጠረው የማሌዥያ የመንገደኞች ማመላለሻ አውሮፕላን ለማግኘት ረጅም ጊዜ ይወስዳል ሲሉ የአውስትራሊያ ጠቅላይ ሚኒስትር ቶኒ አቦት ተናገሩ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር በመራልን ደሳለኝ መኮንንና በሌሎቹም ባልደረቦቼ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም በደህና ነው